በየዓመቱ የዲሞክራሲና ነጻነት አካሄድ በተመለከተ ጥናት የሚያካሄደው ቡድን ፍሪደም ሃውስ በዚህ ሳምንት የዓለም ነጻነት ሪፖርቱን ይፋ አድርጓል። ቡድኑ ዲሞክራሲን፣ የፖለቲካ ነጻነትንና የሰብአዊ መብት አያያዝን በሚመለከት ጥናት ያካሄዳል። የዚህ ዓመት ሪፖርት በ210 ሀገሮችና አካባቢዎች ውስጥ ያሉትን የፖለቲካ መብቶችና የህዝብ ነጻነቶችን አጥንቶና አመዛዝኖ በየዓመቱ በጥር ወር ይፋ የሚሆን ዘገባ ነው። አመታዊው ዘገባ በዓለም ደረጃ ነጻነት የቀነሰበትን ምክንያት ጠቅሶ አምባገነን መንግስታት የከፋ የጭቆና ስልት በመጠቀማቸው አሸባሪዎች ጥቃት በተከታታይ በፈጸሙት ሁኔታና የኢኮኖሚ ይዘት በዓለም ደረጃ በማሽቆልቆሉ ነው ይላል። በፍሪደም ሃውስ የነጻነትና የፕሬስ ጥናት ዳይሬክተር ጀኒፈር ደንሃም ኢትዮጵያን በተመለከተ እንዲህ ብለዋል። I ኢትዮጵያን በተመለከተ ቁጥራቸው አነስተኛ የሆነ የኢንተርኔት ተጠቃሚዎች ቢኖሩም አገሪቱ በጣም የረቀቁ ዘዴዎችን በመጠቀም በኢንተርኔት እና በድረ ገጽ ላይ የሚደረጉ የሀሳብ መለዋወጦችን ትከታተላለች። እናም በዚያ መንገድ ተቃዋሚዎች ላይ እርምጃ ትወስዳለች። ጦማሪያን የኢንተርኔት ጋዜጠኞችና የመሳሰሉት ኢላማ ናቸው። ለዚህ ጥሩ ምሳሌ የሚሆኑት የዞን ዘጠኝ ጦማሪያን ናቸው። ምንም እንኳን አንዳንዶቹ ከእስር ቢፈቱም እስራቱን ተከትሎ የሚደርስባቸው ጫና ቀጥሏል። ስለዚህ በአገሪቱ ውስጥ ምንም የተለየ ሀሳብ ወይም ተቃውሞ እንዳይሰማ ጥብቅ ቁጥጥር አለ። ዋና ጽህፈት ቤቱ ዩናይትድ ስቴትስ የሆነው የዓለም አቀፍ የሰብአዊ መብት ድርጅት ባለፈው ወር ባበቃው እንደ አውሮፓውያን አቆጣጠር 2015 ዓ ም ነጻነት በዓለም ደረጃ የቀነሰበት ዓመት ነበር ብሏል። ይህም ሁኔታ በተከታታይ ለአስር ዓመት ያህል እንደቀነሰ ቡድኑ ጨምሮ ገልጿል። የኢትዮጵያ መንግስት በኦሮሚያ ክልል በተቀሰቀሱ ሰልፎች ላይ የደረሰውን እርምጃ በማስመልከት የዓለም ህብረተሰብንና የአሜሪካ መንግስትን መልስ አስመልክተው ጀነፈር እንዲህ ሲሉ አክለዋል። በአህጉሪቱ ውስጥ ይሁኑ ከአህጉሪቱ ውጭ ባሉ የሰብአዊ መብት ተሟጋች ቡድኖች አመለካከት ዩናይትድ ስቴትስ ለኢትዮጵያ መንግስት የምታሳየው ድጋፍ በጣም አሳዛኝ ነው። የኢትዮጵያ መንግስት ለሚፈጽማቸው የመብት ጥሰቶች ተጠያቂ አያደርጉትም፣ በጭፍን ይደግፉታል። የኢትዮጵያ መንግስት የሚፈጽማቸው የሰብአዊ መብት ጥሰቶች በብዙ የሰብአዊ መብት ተቆርቋሪ ድርጅቶች ተጠናቅረው ይፋ እየሆኑ ነው። የኢትዮጵያ መንግስት ዩናይትድ ስቴትስ ስታወድስ መስማት ታዲያ በጣም አሳዛኝ ነው። አመታዊው የፍሪደም ሀውስ ዘገባ እንደሚያመለክተው ባለፈው አመት ብቻ በሰባ ሁለት ሀገሮች የአጠቃላይ ነጻነት ሁኔታ ቀንሷል። የነጻነት ማሽቆልቆል ከተጀመረባቸው ዓመታትም የከፋው አምና እንደሆነም ዘገባው አክሏል። ጥናት ከተደረገባቸው 195 ሀገሮች 50ዎቹ ነጻ አይደሉም። 59ኙ ደግሞ ከፊል ነጻ ተብለዋል። የከፋ ጭቆና ያለባቸው ሀገራት ሶሪያ፣ የቻይናው ቲቤት ራስ ገዝ ክልል፣ ሶማሊያ፣ ሰሜን ኮሪያ፣ ኡዝበኪስተንና ኤርትራ እንደሆኑም የፍሪደም ሀውሱ ዘገባ ገልጿል። በተለይም ይላሉ ጀነፈር በኤርትራና በሶማሊያ ሁኔታ ሲናገሩ የመጥፎ መጥፎ የሚለው ዝርዝር ከሁለት መቶ አስር አገሮችና አካባቢዎች መካከል የመጨረሻዎቹ የከፋ የሰብአዊ መብት አያያዝ ያላቸው አስር አገሮች ዝርዝር ነው። ስለዚህ በአፍሪቃ ቀንድ ኤርትራና ሶማሊያ ከእነዚህ መካከል ናቸው። ያ ማለትም የፖለቲካና የሲቪል መብት አያያዝ ጭራሽ አስቅጦ ዜጎች የሚመሯቸውን መንግስት ሆነ የኑሯቸውን ሁኔታ ለመወሰን ምንም መብት የላቸውም። ኤርትራ ውስጥ መንግስትን ለመተቸት ብቻ ሳይሆን የግል አመለካከታቸውን ለመተንፈስ፣ በሚመርጡት ሙያ ለመሰማራት፣ በመሳሰሉት መብት የላቸውም ዜጎች ፍርስት ኦፍ ኦል መጀመሪያ ነገር ቁጥራቸው እጅግ ብዙ የሆነ ኤርትራውያን ናቸው፣ አገር ለቀው የሚሸሹት የፖለቲካ ጥገኝነት ፍለጋ ወደ አውሮፓ ሀገሮች ከሚሰደዱት ብዙ ቡድኖች መሀል ናቸው ኤርትራውያን። ስለዚህ አገሪቱ ውስጥ ስላለው ሁኔታ ከእነርሱ መረጃ እናገኛለን። ባለፈው ሰኔ ወር ለምሳሌ የተባበሩት መንግስታት የሰብአዊ መብት ድርጅት ኤርትራ ውስጥ ስላሉ እጅግ አሳሳቢ የመብት ጥሰቶች ሁኔታ ሁለገብ የሆነ ዘገባ አውጥቷል። እነዚህ መረጃዎች እንዴት እንደተገኙም በዝርዝር ተጠቅሷል በሪፖርቱ። ስለዚህ እኛም ከሚሰደዱ ሰዎች ስለ አገሪቱ ሁኔታ መረጃዎችን እናገኛለን። በተጨማሪም ሕይወታቸውን ለአደጋ አጋልጠው ከአገር እንደሚወጡና አውሮፓም ከደረሱ በኋላ የሚደርስባቸው መንገላታት ሲታይ ሀገሪቱ ውስጥ ምን ያህል ችግር እንዳለ ያሳያል። ጄኒፈር ደንሃም ሲቪል ማህበረሰብና ጋዜጠኞች በኢትዮጵያና በኤርትራ ውስጥ እንዴት ይስሩ ለሚለው ጥያቄ ምንም መንቀሳቀሻ ስለሌለ ጥንቃቄ እንደሚያስፈልግ ገልጸዋል። አክለውም የዓለም መንግስታት ችግር በሚኖርበት ጊዜ ጉዳዮቹን በግልጽ መተቸት ካልፈለጉ ፍሪደም ሀውስ እና ሌሎች ለሰብአዊ መብት የሚሟገቱ ድርጅቶች የኤርትራንም ሆነ የኢትዮጵያን መንግስት ተጠያቂ እንዲያደርጉ ጫና ማድረጋቸውን እንደሚቀጥሉ ገልጸዋል። በዚህ ዓመት ሪፖርት ቱርከሚኒስታን ምዕራብ ሰሐራ፣ ማዕከላዊ የአፍሪካ ሪፐብሊክና ሱዳን፣ ኢኳቶራል ጊኒ እና ሳውዲ አረቢያም አስከፊ ጭቆና ካለባቸው ሀገሮች ዝርዝር ውስጥ ናቸው። መካከለኛው ምስራቅና ሰሜን አፍሪካ ባለፈው ዓመት አስከፊ ጭቆና የታየባቸው ክፍሎች እንደነበሩ ዘገባው ዘርዝሯል።